ዶናልድ ትራምፕ አርባ አምስተኛው የዩናይትድ ስቴትስ ፕሬዝደንት ለመሆን ልክ የዛሬ ሳምንት አርብ ቃለ መሃላ ይፈጽማሉ። አዲሱ ፕሬዝደንት በኢትዮጵያ ላይ የሚከተሉት ፖሊሲ ከተሰናባቹ ፕሬዝደንት አንድ ሊሆን እንደሚችል የኢትዮጵያ ፓርላማ የቀድሞ አባላትና የፖለቲካ ፓርቲ መሪዎች እየተናገሩ ነው። ተሰናባቹ ፕሬዚደንት ባራክ ኦባማ ለኢትዮጵያም ሆነ ለአፍሪካ የተለየ ነገር አልሰሩም፣ የሚሉት የቀድሞ የፓርላማ አባልና የፓን አፍሪካን ፓርላማ የክብር ምክትል ፕሬዚደንት ዶክተር አሸብር ወልደ ጊዮርጊስ ከሳቸው የከፋ ይመጣል ብዬ አላስብም ብለዋል። ኦባማን ማለታቸው ነው። ከዩናይትድ ስቴትስ ጋር ጠንካራ ግንኙነት መኖሩን ያስታወሰው የኢትዮጵያ መንግሥት በበኩሉ ይኸው ተጠናክሮ እንደሚቀጥል እምነቱን ገልጿል። እስክንድር ፍሬው ተጨማሪ አለው። ኦባማ ሊወጡ ትራምፕ ወደ ዋይት ሀውስ ሊገቡ አንድ ሳምንት ብቻ ቀረው። ይህንን ሂደት ዓለም በቅርበት ኢትዮጵያውያንም በትኩረት ይከታተሉታል። በሌላ ሀያሉ አገር የሚካሄድ የአስተዳደር ለውጥ አሉታዊና አዎንታዊ እንድምታም በትኩረት ይጠናል። ከዩናይትድ ስቴትስ ጋር ታሪካዊና የረጅም ዓመታት የሕዝብ ለሕዝብ እንደዚሁም የመንግስት ለመንግስት ግንኙነት ባላት ኢትዮጵያ ለውጡ እንዴት ይታያል? የአፍሪካ ዝርያ ያላቸው ባራክ ኦባማ ለአህጉሪቱም ሆነ ለኢትዮጵያ የተለየ ነገር አለማድረጋቸውን የቀድሞው የኢትዮጵያ ፓርላማ አባልና የፓን አፍሪካ ፓርላማ የክብር ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ ያምናሉ። በዚህ ምክንያት ግን በትራምፕ ላይ ተስፋ መቁረጥ የለብንም ይላሉ። በእርሳቸው አባባል ከኦባማ የከፋ አይመጣም። ፕሬዚደንት ኦባማ ለአፍሪካ ለኢትዮጵያ ያደረጉት ነገር ብዬ የማምን ሰው አይደለሁም። አፍሪካውያን ያው እስካሁን የተፈጥሮ ሀብታችን ምንም ቫሊዩ አድ ሳይደረግበት ሴት ሳይጨምር ሴት ሳይጨምር ወደ አውሮፓ ወደ አሜሪካ እየሄደ ነው ያለው። ይህንን በኦባማ ዘመን ሀገራችን ላይ በተለያየ አፍሪካ ሀገር ላይ ፋብሪካ አቋቁመው ወጣቶቻችን ከስደት እዚሁ አፍሪካ እንዲቆዩ ያንን ጥሬ እቃውን ተከትለው ሂደው በየባህሩ በየመንገዱ መሞታቸውን አስቆመው ቢሆን ኑሮ አድናቆት ኖረኝ ነበር ለኦባማ። አሁን ከኦባማ የከፋ ይመጣል ብዬ አላስብም። ፕሬዚደንት ትራምፕም እንግዲህ የተሻለ ነገር ለአፍሪካ ያደርጉ ይሆናል። ምክንያቱም ተስፋ መቁረጥ የለብንም። ኦባማ ምንም አላደረጉምና እኒህም አያደርጉም ብለን ማሰብ የለብንም። የተሻለ ነገር ያደርጋሉ ብለን ኦፕቲሚስቲክ መሆኑ ጥሩ ነው ብዬ ነው የማስበው። ይሄም ሆኖ ዘመኑ ሰጥቶ የመቀበል እንጂ አንዱ ከአንዱ የሚጠብቅበት አለመሆኑን ዶክተር አሸብር አስታውሰዋል። አሁን መታየት ያለበት የደረስንበት የዓለማችን ሁኔታ ነው። በአሁኑ ዘመን ማንም ከማንም ምንም መጠበቅ አይችልም። በቃ ሰጥቶ የመቀበል ነገር ስለሆነ አሜሪካውያን በኢትዮጵያ ላይ ኢንተረስት አላቸው ኢትዮጵያ በአሜሪካ ላይ ኢንትረስት አላት። ጥቅም አላቸው። ሁለቱም አንዳቸው በአንዳቸው ላይ የተያዘ ነው ጥቅሙ። ኢትዮጵያ በአፍሪካ ላይ ሽብርተኝነትን በመዋጋት በመቋቋም ትልቅ ድርሻ አላት። በዚህ ላይ ደግሞ አሜሪካኖች ራሳቸው የከበዳቸውን አልሸባብን የመሰለ ጠላት ነው ኢትዮጵያ ማንበርከክ የቻለችውና ከዚያ አኳያ የኢትዮጵያ መከላከያ ሰራዊት ጀግና ነው፣ አብረን ልንሰራ ይገባል ብለው ያምናሉ። ኢትዮጵያውያን ደግሞ እኛ ድሆች ነን፣ ይህንን ሰርቪሳችንንም እየሰጠን በዚያውም ልክ ሀገራችንንም እየገነባን ቱሪስቶቻቸው በአግባቡ ገብቶ እንዲጠቀሙ ሰላምና ጸጥታ፣ ደህንነት ያለባት ሀገር መሆኗን አምነው እነሱም ከኛ ለኢንቨስትመንት እንዲመጡ ብድርና እርዳታ ላይ የተቻላቸው እንዲያደርጉ ነው። እንግዲህ የጋራ ኢንተርስት ነው፣ ማንም የጋራ ጥቅም ነው፣ የጋራ ፍላጎት ነው እና ከዚህ ውጭ ኢትዮጵያ በአሜሪካ ላይ ወይ አሜሪካ በኢትዮጵያ ላይ ኢምፖዝ የሚያደርጉት ነገር ይኖራል ብዬ አላስብም። በጋራ ጥቅም ላይ የተመሰረተ ግንኙነት ወደፊት ይኖራል ብዬ ተስፋ አደርጋለሁ። በተለያየ ጎራ የተሰለፉ ኢትዮጵያውያን የዩናይትድ ስቴትስን ድጋፍና አስተዋጽኦ የሚለኩበት የሚመዝኑበት መንገድ ተመሳሳይ አይደለም። በስልጣን ላይ ያለውን መንግስት በሰብአዊ መብት ጥሰትና የፖለቲካ ምህዳሩን በማጥበብ የሚተቹት ተቃዋሚዎች ለምሳሌ ዩናይትድ ስቴትስ ጫና እንድታደርግ ድምጿን እንድታሰማ ይጠብቃሉ። የእስካሁኑ የዩናይትድ ስቴትስ አስተዳደሮች ፖሊሲ ጥቅሟን በማስከበር ላይ ብቻ ማተኮሩን የሚናገሩም አሉ። ይህንኑ ሀሳብ ከሚጋሩት አንዱ የሆኑት የተቃዋሚው የመላው ኢትዮጵያ አንድነት ድርጅት መያድ ፕሬዝዳንት ዶክተር በዛብህ ደምሴ ትራምፕም እየተለዩ እንደማይሆኑ ተናግረዋል። በእኔ እምነት ትራምፕ አሁን የአሜሪካ ፕሬዝዳንት ሆነው ተመርጠዋል። ስለሆነም ትራምፕ አሁን ከነበረው ከኦባማ አስተዳደር የተሻለ ለኢትዮጵያ ህዝብ ጥቅም ይሰጣሉ ብዬ አላምንም። ምክንያቱም ቅድም እንዳልኩት አሜሪካኖች የቆሙት ፕሬዝዳንት የሚሆነው ማንኛውም የአሜሪካን ፕሬዝዳንት አንደኛ ዋናው የሚያስፈጽመው የአሜሪካንን ጥቅም ነው። ያንም በተመለከተ ጥቅሙን በተመለከተ ነው እንጂ ለኢትዮጵያ ብሎ የሚመጣ የሚያስብ ፕሬዚዳንት ይኖራል ብዬ አልገምትም። ግን እዚህ ላይ ሌላ ጥያቄ ላንሳና ተቃዋሚዎች የአሜሪካን የአሜሪካ መሪዎች ወይም የአሜሪካ መንግስታት ለኢትዮጵያ ጠቀሙ የሚለውን የሚለኩበት መንገድ በመንግስት ላይ ጫና በማድረጋቸው ነው። ጫና ከማድረግና ለማድረግ አንጻር ነው የአሜሪካንን ጥቅም የሚለኩት። ለኢትዮጵያ ይጠቅማል ብዬ አላስብም ሲሉ እርስዎ ለምሳሌ ከዚህ አንጻር ነው ጫ ምን ማለት ነው? ኢትዮጵያን ጠቀማት ማለት አንድ ሁለት ሶስት ብለው ይንገሩኝ እስኪ። በእውነት አሜሪካን በዴሞክራሲ የሚያምን ከሆነ አንተም፣ እኔም ሌሎቹም የኢትዮጵያ ህዝብ አይቷል። የአሜሪካን ፕሬዚዳንት የነበረው ኦባማ አዲስ አበባ መጥቶ በነበረበት ጊዜ የ2007 ምርጫ ዴሞክራቲክ ነበር ብሎ ነው የተናገረው። ቤተ መንግስት ከጠቅላይ ሚኒስትር ኃይለማርያም ጋር በሰጡት መግለጫ በሰጡ ከጠቅላይ ሚኒስትር ኃይለማርያም ደሳሌን ጋር በሰጡት ፕሬስ ኮንፈረንስ የኢትዮጵያን መንግሥት በዲሞክራሲያዊ መንገድ የተመረጠ ነው ሲሉ ገለጹት ገለጹ። ይሄ ምን ማለት ነው? እውነት ዴሞክራቲክ ነበር ወይ? ሁላችንም ስንናገር የነበርን ተቃዋሚዎች ምርጫው ዴሞክራቲክ አልነበረም፣ ተዘርፏል መቶ ፐርሰንት በየትኛውም ዓለም ላይ ምርጫ አይደረግም። ፕሬዚዳንቱ ያሉት ምርጫው ዲሞክራሲያዊ ነበር ሳይሆን መንግስት የተመረጠ የአሁኑ የኢትዮጵያ መንግስት በዲሞክራሲያዊ መንገድ ነው መንገድ ነው ነው። ዲሞክራሲያዊ መንገድ ማለት በእኔ እምነት ምርጫው ፍትሐዊ ሆኖ ያንም ምርጫውን የሚታዘቡ ሰዎች የመንግስት አለቆች ብቻ ሳይሆኑ በሁለቱም በተቃዋሚውም በመንግስት በኩል ስምምነት ተደርጎ ያንን ነገር የሚቆጣጠሩ መሆን አለባቸው። መንግስት ነው ሁሉን ነገር የሚቆጣጠረው ከምርጫ ቦርድ ጀምሮ። ስለዚህ እንዴት አድርጎ ነው ዴሞክራቲክ ምርጫ ነው ተብሎ ሊነገር የሚችለው? ይሄም ማለት የፈለግኩበት ዋና ምክንያት አሜሪካኖች ለጥቅማቸው ነው እንጂ ለኢትዮጵያ አስቦ የሚያደርጉት ነገር የለም ለማለት ነው። ምክንያቱም በስልጣን ላይ የሚመጣው ኦባማም ሆነ ትራምፕም ሆነ ለአሜሪካን ጥቅም ካልሆነ በስተቀር ለኢትዮጵያ ለውጥ ያመጣሉ ብዬ አልገምትም። መንግስት ግን ዩናይትድ ስቴትስን የመሳሰሉ ሀገራት ጫና እንዲያደርጉ የሚወተውተው የተቃዋሚዎች አካሄድ ተገቢ እንዳልሆነ ያምናል። በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር መሐመድ ሰይድ ይህንኑን ያንጸባረቁት በኢትዮጵያ ውስጥ እየተገነባ ያለ የዲሞክራሲያዊ ስርዓት እና ሰብአዊ መብትን የማክበር ጉዳዮች የሚመነጩት መንግስት ለዜጎቹ ካለው ተቆርቋሪነት የሚመነጩ ናቸው። ለዜጎቹ ካለው ውግንና የሚመነጩ ናቸው። በየትኛውም ሀገር በውጭ ኃይል ጫና የተረጋገጠ ዲሞክራሲ የለም። ዲሞክራሲ የራሱ የሆኑ ሂደቶች አሉት፣ ፕሮሰሶች አሉት። ዲሞክራሲ እንዲሁ በምድረ በዳ ላይ የሚገነባ ስርዓትም አይደለም። በርካታ ቅድመ ሁኔታዎችን የሚጠይቅ ነው። ትምህርትን ይጠይቃል። ዲሞክራሲ አስተሳሰብ ያለው ህብረተሰብን ከመፍጠር ጋር የሚያያዝ ነው። የመልቲፓርቲ ሲስተም የመድበለ ፓርቲ ስርዓት እንዲጠናከር የሚጠይቅ ነው። በአጠቃላይ የዲሞክራሲያዊ ስርዓት እንዲጎለብት የሚያስችሉ የዲሞክራሲ ተቋማት እንዲገነቡ ከማድረግ ጋር የተያያዘ ሰፊ የሆነ መሰረት የሚጠይቅ በመሆኑ ይሄ በሂደት የሚገነባ ስርዓት ነው እንጂ የሆነ አካል አምጥቶ አንተ ላይ የሚጭንብህና ከዛ በኋላ ዲሞክራት ሆነ የምትቀጥልበት ሂደት አይደለም። ይሄ በግልጽ የሚታወቅ ነው። ስለዚህ ዲሞክራሲ እና በዚች ሀገር ላይ ደግሞ ቀጣይነት ያለው ልማት የማረጋገጥ ጉዳይ የህልውና ጉዳይ ነው ከተባለ ይሄ ደግሞ በህዝብና በመንግስት ያልተቋረጠ ጥረት የሚረጋገጥ ነው እንጂ ከሌሎች አካላት ጋር የራሳቸው የሆነ ድጋፍ ሊኖራቸው ይችላል። ቅድም ባነሳውት መልኩ፣ ከዛ ውጭ ግን በመሰረታዊነት መንግስት ዋነኛው አነጣጥሮ የሚሰራበት ጉዳይ ስለሆነ በዚህ ደረጃ ይመጣል ብዬ አላስብም። ስለዚህ ዲሞክራሲን ከውጭ ከማንኛውም አካል መጠበቅ የለብንም። የውስጥ አቅማችንን እና በዋና ዋና ሀገራዊ ጉዳዮች ላይ ደግሞ እንደዚሁ ተግባብተን እንደ ሀገር መገንባት ያለብንን ዲሞክራሲና ልማት በዚች ሀገር ላይ ማረጋገጥ ነው ያለብን የሚለው በኔ በኩል ያለ። በኢትዮጵያና በዩናይትድ ስቴትስ መካከል ታሪካዊና ጠንካራ የሆነ የህዝብ ለህዝብ እንደዚሁም የመንግስት ለመንግስት ግንኙነት መኖሩን አቶ መሀመድ ተናግረዋል። በዚያች ሀገር የሚካሄድ የአስተዳደሮች መቀያየር በዚህ ግንኙነት ላይ አሉታዊ ተጽዕኖ አሳድሮ እንደማያውቅም አስረድተዋል። የሁለቱን ሀገራት የግንኙነት ዘርፎች የዘረዘሩት አቶ መሐመድ በትራምፕ የስልጣን ዘመንም ተጠናክረው እንደሚቀጥሉ እምነታቸውን ገልጸዋል። እንግዲህ በንግድ የሚያገናኙን ሰፊ የሆኑ ጉዳዮች አሉ። በአካባቢ ጸጥታ ጉዳይ አሁን በዓለማችን ላይ ትልቅ ተግዳሮት እየሆነ የመጣው የዚህ የሽብርተኝነት የእምነት አክራሪነት ጋር በተገናኘ የሚሰሩ ስራዎች በጣም ሰፊ ናቸው። እንደዚሁም በኢንቨስትመንትም ስትራቴጂካዊ የሆነ ግንኙነት ነው በሁለቱ ሀገሮች መካከል ያለው። ስለዚህ ይሄ ጠንካራ ግንኙነት ከዚህ ቀደም እንደተለያየው የመንግስታት ቢቀያየሩም፣ በተለያየ ወቅት በአሜሪካ ሕዝብ ምርጫ የአስተዳደር ለውጥ ቢኖርም፣ አስተዳደሮች በየጊዜው ቢለዋወጡም በሀገራቱ መካከል ያለው ጠንካራ ግንኙነት እየቀጠለ የመጣበት ሁኔታ ነው ያለው። አሁንም ቢሆን ይሄ ተጠናክሮ ይሄዳል የሚል እምነት ነው በእኛ በኩል ያለን። ዶናልድ ትራምፕ በኢትዮጵያ ብለውም በአፍሪካ ላይ ሊከተሉት ስለሚችሉት ፖሊሲ እስካሁን በይፋ የተነገረ ነገር የለም። ያለፉ ተሞክሮዎችን ያገናዘቡ መላምቶች ግን መደመጥ ቀጥለዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ